የገቢዎችና ጉምሩክ ባለስልጣን በአዲስ አበባ ከተማ የሚገኙ አነስተኛ ግብር ከፋዮች የሚከፍሉትን ዓመታዊ ግብር ተመን ከማውጣቱ በፊት አማካኝ የቀን ገቢ ግምት ለውጥ ማድረጉን የሚገልጽ ደብዳቤ መስጠት ከጀመረ ሁለት ሳምንታት ተቆጥረዋል። ከተማ ውስጥ ባሉ ዘጠኝ ክፍለ ከተሞች የሚገኙ በተለያየ የንግድ ዘርፍ ላይ የተሰማሩ አነስተኛ ግብር ከፋዮች እየደረሳቸው ያለው የቀን ገቢ ግምት የግብር ከፋይ ደረጃቸውንም ከዝቅተኛ ወደ ከፍተኛ የሚያስገባ ጭም ምር እንደሆነ ይገልጻሉ። ከነዚህ መካከል የአሜሪካ ድምጽ ያነጋገራቸው በጸጉር ስራ በመኪና እቃ መፈታቻ፣ እንዲሁም በሸቀጣሸቀጥ መሸጫ ስራ ላይ የተሰማሩ ነጋዴዎች አማካኝ የቀን ገቢያችሁ ነው የተባለ ነው እኛ ከምናውቀው እውነታና ከገቢያችን ጋር ፍጹም የሚመጣጠን አይደለም ሲሉ ቅሬታቸውን ሲያቀርቡ ቆይተዋል። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራን ባነጋገርናቸው ወቅትም የገቢ ግምት ከተሰራ ስድስት ዓመታት መቆጠሩን ገልጸው በመጀመሪያ ነጋዴው ቅሬታውን የሚያቀርበው ከዛሬ ስድስት አመት በፊት ከተሰራለት ግምት ጋር በማነጻጸር ነው ብለዋል። በተጨማሪ ደግሞ አሁን የተሰራው የቀን ገቢ ግምት መጠን ሲሆን በመጨረሻ የሚመጣው ተከፋይ ግብር ግን በጣም አነስተኛ ነው ሲሉ በምሳሌ አስረድተዋል። አንድ ሰው በሀገር ውስጥ ነግዶ እየሰራ ዝቅተኛ የሆነውን ዓመታዊ ግብር መክፈል ካልቻለ እንዴት ነው የሚሆነው ብለው ጥያቄም ሰንዝረዋል። በኮልፌ ቀራኔ ውስጥ በአልጋ ጥልፍ ስራ ላይ የተሰማሩ ነጋዴዎች አግኝቼ አነጋግሬ ነበር። ይህንን የወይዘሮ ነፃነትን ሀሳብ አንስቼም ጠይቄያቸዋለሁ። ስሟን እንዳልጠቀስ የጠየቀችኝ የሰላሳ ስምንት ዓመትና የአንድ ልጅ እናት የሆነች በአልጋ ልብስ ጥልፍ ስራ ላይ የተሰማራች ነጋዴ ሀሳቡን በፍጹም አትቀበለው። አንደኛ ነገር እዚህ የምንሰራበት ቦታ ላይ በፍጹም እኛን የማያካትት ነገር ነው የተደረገብን ማለት ነው። መውጫ መግቢያ የለውም። ቦታውን መታችሁ የለም ብለን ቅሬታ ብናሰማ ሊሰሙንም አልቻሉ። በዛ ላይ መብራትም ይጠፋል። እቃው ማቴሪያሉ ከምንቀበለውና ከሰው ተቀብለን የምንሰራው አንድ አይነት ነገር አይደለም። የተመጣጠነ ነገር አይደለም የምንሰራው ያንን እንኳን እኛ በምንሰራበት ውስጥ እንኳን መጥቶ ሊያዩልን አልቻሉ፣ ሊረዱን አልቻሉ። እኔ አሁን ገና ሁለተኛ ዓመት ይሄ ነው ማለት ለስራው አዲስ ነኝ። እኔ ኮምፒውተራችሁ ስገብታችሁ ይኸው፣ ምንም አይነት የንግድ እንትን በቤተሰብም በእኔም በኩል የለም። እንዴት ይህን ያህል ግምት ይገመተኛል? በባለፈው እንኳን አምስት ሺ ብር ስከፍል ማለት ነው። ሻጭ ኮንኩ ምን ችግር አለው? እኔ የመንግስትን ግብር መክፈል ግዴታዬ ነው እስከሰራው ድረስ ማለት ነው። ግን አላግባብ ነው እያላችሁ ያላችሁ ግምታችሁ ትክክል አይደለም ብዬ እንኳን በባለፈው አመት ስገብር የአሁኑን ክፈይና ለሚቀጥለው አመት ማሻሻያ ይደረጋል። እናያለን፣ ቦታውን መተን፣ እናጠናለን አሉ። መጡ፣ አዩ፣ ግን ምንም የተደረገ ነገር ጭራሽ ኦቨር ሆኖ ነው የመጣው። አሁን ግምታችንን ስንነግር፣ አቤቱታ ስናቀርብ ስንሄድ፣ ምኑ አይታችሁ የተባለ ይቺ ነጋዴ ያለፈው አመት በቀን ሀያ ብር የቀን ገቢ ግምት አምስት ሺህ ብር አመታዊ ግብር እንደከፈለች እና ያን ጊዜም ቢሆን ቅሬታ እንዳላት ገልጻ፣ አሁን አንድ ሺህ ሁለት መቶ ብር የቀን ገቢ ግምት እንደተተመነባት ትናገራለች። አሁን ደግሞ በዚህ ዓመት ደግሞ አንድ ሺ ስምንት መቶ በላይ ስትገምቱበት ምን ያህል እንደሚመጣብን እንዴት እናናቅም እንዴት እንደዚህ ስሉን አላችሁ ብለን ስምል በቃ ፈጽሞ የሚሰማን የላት። አሁን ዛሬ አምስተኛ ቀኔ ነው ቅሬታ ለማሰማት ማለት ነው። ብሄድ ወረቀቱን ጭራሽ ቀዳደው ጥለውታ ሰውንም በጣም ሊማረርና ሊቻለ ወደ ሽግ ምንድን ነው የሚመጣብን ነው ሰው ያላገኘውን ነገር እንዴት ነው የሚከፍለው? ንግድ ፈቃዱን እንኳን በቃ እንመልስ ይቅርብን ብለን ስንጠይቃቸው ንግድ ፈቃዱን በአሁኑ በሀምሌ ላይ የለን ማዘጋት እንኳን የሚቻለው በዚህ ሰዓት አንቀበልም ብታዘጉም ጥቅምት ላይ ሁለት ሺ አስር ማለት ነው። ጥቅምት ላይ እሱንም በአዲሱ ታሪፍ በተመነበት ታስቦ የአራት ወር ከፍላችሁ ባልሰራንበት ማለት ነው፣ ባላገኘንበት ማለት ነው፣ የሚያስከፍሉን ማለት ነው። ይህን ያህል ነው የተባለው። በሌላ በኩል ምክትል ዳይሬክተሯ ወይዘሮ ነጻነት በነጋዴው ማህበረሰብ በኩል የቀን ገቢ ግምቱ ከስራ ሊያስወጣን ነው በሚል እየተነሳ ያለው ቅሬታ ግልጽ የሆነ መረጃን ካለማግኘት የመጣ እንደሆነ ይናገራሉ። ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለ እየተረዳ ነው ያለ። ነው ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረዱ እያደረግን ነው ያለ። ነው ግን ችግሩ ምንድን ነው? የት ላይ ነው ግልጽ ያልሆኑት የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል ተረጋጋ እና ጆሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደንብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ። ወይዘሮ ነጻነት የነጋዴው ማህበረሰብ ለግንዛቤ ማስጨበጫ ወደ ተቋቋሙት ቦታዎች እየቀረበ ሁኔታውን በሚገባ እንዲረዳው ይጠይቃሉ። ነጋዴዎቹ በበኩላቸው የምናዳምጠው ሳይሆን የሚሰማን ነው የምንፈልገው ይላሉ። የተሰጠው ጊዜ ገደብ ሳይጠናቀቅ ቅሬታ ለማቅረብ ስንሄድ መጉላላት ነው የሚተርፈን ትላለች የአልጋ ልብስ ነጋዴዋ። ከአምስት ቀናችንን እንዳይደርስብን ቀደመን ሄደን ቅሬታ ስጡን ስንል ያጉላሉናል። አምስት ሰው ስድስት ሰው ከተቀበሉ በኋላ ከሰዓት ይሉሻል ሰዓት ሲደርስ ያለውን ሰዓት በምን በምን የሚያርገው እንድትኖር አላውቅም። ብቻ ደግሞ ለነገ ደግሞ እንባላለን። ጨንቆኛል። ይሄን አሁን ለወደፊቱ ነው። ይህን ስራውን ትቼ አሁን ቤት መቀመጥ ያለኝ አማራጭ ምንም አማራጭ የለኝም። በቃ ምን ለምን ለምን ከመንግስት ጋር የማይሆን ነገር ውስጥ ከመገባባት እርግፍ አርጎ መተው ነው የሚሻለው። በቃ ሰሚ የለሽም። በቃ ማንም አይሰማሽም። በቃ ብሶትሽን ልትናገሪ ስትፈልጊ ያልሆነ ያልሆነ ነገር ተናግረው ሌላ ነገር ውስጥ እንድትገቢ ነው የሚያደርጉት። በቃ መናገር የማትፈልጊውን ነገር እንድትናገሪ ነው የሚያደርጉት። በባለፈው ስብሰባ ላይ ብለን ጠርሰ ናቸው ወደ ክፍለ ከተማ ስንሄድ እዛ ስንሄድ ገና ቅ ያኛን አቤቱታ ሳት ሰማ ፖሊስ ይጠራል አለች። ፖሊስ ለምንድን ነው የምትጠሪ? ምን አደረግን? ቅሬታችንን ልናሰማ ነው የመጣ ነው። ችግራችንን ብሶታችንን ስሙን። እናንተስ እንደኛ እህቶቻችን አደራችው አደረጋችሁሙን እዚህ ድረስ የመጣ ነው። ስራ እኮ አለን እኛም ሱቁን ዘግተን የመጣ ነው። መንግስት እንዲያውቅልን ነው ይሄን ነገር የመጣ ይወጣ ነው ብለን ስንል፣ እጠራለሁ ፖሊስ ብላ አስ ሌሎቹ ሲጫጫሁ ወጣች። ዋነኛዋ ማለት ነው ዋናው። አመታ እሷን ወደ ውስጥ አስገብታ ምንድን ነው ብላ እሷ እንዲያ ማረጋግታ አናገረች። ስታነጋገር እንደዚህ እንደዚህ ነው ቅሬታችን የምናሰማ ስለ ሰኔ አጣ ስለ ቅሬታ አልተሰሙ ብላት እንዲያለች፣ አዎ ይሄ እመጣ ያለሆኝ ሂድ ውስጥ ስለች፣ አንሄድም አንቺ ካልተነቃነች እኛ አንሄድም አላት። ሄድም ስንሄድ ተከትላን መጣሽ ገባን። ፌዴራል ሁለት መኪና ፌዴራል የተላከብን ቀኑ በእርግጥ የዛን ቀን ማንም ሰው አላወቀም። የአፍሪካ ህብረት ቀን ነው ለካ ስኔም አላወቁትም ሌላም ሰውም አላወቀም። መጡብን። ከዛ ቁጭ ብለን ገባን ተሰባሰብን። ስለዚህ ስለ ገቢ ስለ ወጪ ስለተሰመነብን ወሬ ያነሳና ይሄ ሀገር እንደዚህ ነው እናንተ ካልሰራችሁ መንግስት ለእኔ ደግሞ አይከፍለኝም ይከፍለኝም እናንተ ካልሰራችሁ እኔ መንግስት ዞር ብሎ አያኝም እያለ በለዛ እንደ ሁቱና ሁት ሲ ነው ብሎ ሲናገር ከዚህ ጋር እኛ ስለ ችግራችን ስለ ያልታሰበ ግምት ስለተገመተብን ነው እንጂ እንዴት ይሄን ይሄ ንግግር ምን ያካትተዋል? እዚህ ውስጥ ምንም የሚያካትተው ነገር የለም። እኛ ስለ ፖለቲካ አደለም ጥያቄያችን፣ ጥያቄያችን ያላግባብ ተዘተመነብንን ነገር እንይወቁት ብዙታችን የስሙት ብለን በማለት ነው እንጂ ሌላ ወሬ ሁሉ ማውራት ጀመረ ሰውዬው ማለት ነው። ሁሉም ሰው ተደናገጠ። እንዲህ ብሎች ስለዛ ሁሉም ሰው ሁሉም ሰው የምናገረው ጠፋውን። ይቀጣለ ማውራት ይቀጠል ማዋቀጠ ከሀገር ይዛ እንዲመት እዚናት እንዲመት ለሀገር እኛ ስለ ሀገር ሳ ሳይሆን እዚህ ያለንን ብሶታችንን ልናሰማ የመጣ ነው። ብሶታችንን ተቀበሉን፣ ምንድን ነው በደላችሁ በላችሁ፣ አድምጡን፣ ስሙን ብለን ነው የመጣ ነው። አስገድዶ ሌላ ወንጀል ተደረገ፣ ሽብር ተፈጠረ ብሎ ለማለት ምክንያት ነበር ያዘጋጁት ግን እግዚአብሔር ይመስገን የዛኔ ሰው ምንም ሊናገርም አልቻለም። ሁሉም ተያየና ዝመን ያለው ሌላዋ በተመሳሳይ ንግድ ውስጥ ያለችው ነጋዴ ደግሞ ከአራት መቶ ብር የቀን ገቢ ግምት ሶስት ሺ ስምንት መቶ ብር ነው የምታገኙ ተባልኩ ትላለች። ሰራሩንም አሰራሩም አልገባንም። እንዴትም እንደሆን አልገባንም። እኛ የምናገኘው ከአንድ አልጋ ልብስ ላይ አስር ብርና አስራ አምስት ብርም ሊሆን ይችላል። በዛ ላይ ብዙ ነን፣ በሽሚያ ነው የምንሰራው፣ የውድድር ስራ ነው። ይህንን ሁላ ሳይጣራ ነው ዝም ብሎ ድመቱ መጥቶ ላያችል የተከመረው ያለው ነገር ምንድነው? ፍራሽን አቁምሽ፣ ድጋሜ ወደ አረብ ሀገር መሰደድ ነው በቃ። ያሁን የሶስት ልጆች እናት ነኝ። ልጆችሽን በትነሽ መሄድ ነው በቃ። ከዚህ ዲ መስራት ካልተቻለ ምን ታረጊ? ስለዚህ የመንግስት ዳ ደግሞ ይህን ያህል ከመጣብሽ ከባድ ነው። አስራ ስድስት አመት ነ ስሰራ ቤት የለይ ምን የለይ ምንም የለኝም። በኪራይ ቤት ነው ምኖረው። ክሬዲት ነው የምንሰራው ከሰዎች ውሰም ማለት ነው ከዛ በኋላ ያንን ብር እኛ እንዴት ሆነን እንደምንከፍለው እዳ ይኖርብ ምን ይኖርብ ምንም አይታወቅም። ጀርባች ታይጠና የዚህን ያህል ግምት በጣም ከባድ ነው። ጀርባችን መጠናት ነበረበት። እንዴት እንደምንኖር አናኗራችን ምን እንደሆነ ራሱ መታወቅ ነበረበት። ታግለን ነው የምንኖረው። መንግስት ቦታ አልሰጠን መስሪያ ቦታ ብሎ ወይ ተደራጅተን የሆነ ደረጃ ሆነን ቢሆን። አንድ ሀገር ያለ ግብር እንደማትለም ማትለም፣ ተገቢ ትከፍያለሽ። ግን ከአቅምሽ በላይ ከሆነ ኬት ነው የምታመጪው? ኬትሽ የምታውቂው አንቺ ብቻ ነሽ። ይቺ ነጋዴ ይህን ያህል የቀን ገቢ ቢኖረኝ ኖሮ ቢያንስ መኖሪያ ቤት አይኖረኝም ነበር ወይ ስትል ትጠይቃለች። እኔ ራሴ ላይ ለውጥ ሳላመጣ እኔ እድገት ሳላሳይ፣ በዛ ላይ የኑሮ ሁኔታ በጣም ከባድ ነው። የልጆች ትምህርት ቤት እየጨመረብን ነው፣ የሱት ኪራይ እየጨመረብን ነው፣ የቤት ኪራይ እየጨመረብን ነው። እንደገና ደግሞ አሁን የመንግስት ግብር እንዲተጨመረብን እኛ እንዴት ነው የምንዘልቀው? እንዴት ነው የምናደርገው ነው በቃ። ይሄንን መንግስት ሊያየለን አልቻለም። እና እንደገና ደግሞ እኩል ባላንስ አልተደረገም። ባለ ሀብቱም ድሃውም እኩል ነው በቃ ግምት የተገመተልን። ስለዚህ እንዴት ነው እኔ አስር ሺ ብር መስሪያ ብር ሳሊስ አምስት መቶ ሺ ብር ካለው ጋራ እኩል እንዴት ነው እኔ የሚገመትብኝ አይከብድም? ሌላኛዋ ነጋዴ ደግሞ አስተያየቷን በምሬት ነው የጀመረችው። ግን አሁን ላይ እየተጣለብን ያለው ማለት ነው በጣም ያሳዝንሻል። በቃ በቃ የሚገመተው ያለ ግምት ጓደኞቼ በቃ እኔ ዘብሰን ወደ አንዱ ሀገር እንሄዳለን ነው እያሉ ያሉት በቃ ሁሉም ሰው በቃ ተስፋ ቆርጧል። እውነት ለመናገር እንዳሁን ሆኖ አያውቅም። ሰው በቃ እያንዳንዱ ቤት ነው የተንኳኳው። አሁን በጣም ግፍ በደል በዝቶብናል። ብዙ ዓመት ነው ልንገርሽ ግብር እየገበር እኮ አጠራቅሜ፣ ላቤን ጠብ አድርጌ የሰራሁት ቤት ፈርሶብኛል። እንደ ሰው በቃ መኖር አልቻልኩም እዚች ሀገር ላይ። ወይዘሮ ነጻነት የቀን ገቢ ግምቱ ሰፋ ባለ ጥናት ላይ ተመስርቶ እየተሰራ እንደሆነ ይናገራሉ። የሱቆቹ ማነስና መጥበብ የገቢውን ማነስና ከፍ ማለት አያሳይም ይላሉ የሚነግዱ በሚሊዮን የሚቆጠር አመታዊ ሽያጭና እንቅስቃሴ ያላቸው እጅግ በጣም በርካታዎች ናቸው። ስለዚህ አሁን እኛ የምናየው የሚሸጡበት ሱቅ ጥበትና ስፋትን ብቻ ሳይሆን በዛች አነስተኛ ሱቅ ምን ዕቃ ተይዟል፣ ምን ሊሸጥ ይችላል፣ ይሄን ነው መነሻ የምናደርገው። ስለዚህ አሁን የአርከበ ሱቅ ወይም አነስተኛ ሱቅ ሳይሆን በዛች ሱቅ ውስጥ ምን ዕቃ ይዛለሁ፣ ምን ይሸጣለሁ፣ ምን ያህል ከስተመራለኝ እቃው ምን ያህል ውድ ነው? እነዚህ ናቸው ታሳቢ መደረግ መቻል ያለበት የሚመስለኝ። ምሳሌ መርካቶ ላይ ከወሰድን፣ እያንዳንዱ ሱቁን ከወሰድን ሶስት ወራት በጣም ትንሽ ነች ሱቋ። እዛ ውስጥ ግን አከፋፋይ ነው። እዛ ውስጥ ያለው ከፍተኛ የቀን ሽያጭ ያለው የንግድ ማህበረሰብ ነው ያለው። ስለዚህ ገቢን ከአነስተኛ ሱቅ ጋር አያይዞ ማየት ተገቢም አይደለም፣ ትክክለኛም አይደለም። ትልቅ ሱቅ ይዞ ጥሩ ማሸጥ ሊኖር ይችላል። ትንሽ ሱቅ ደግሞ ከፍተኛ ሽያጭ ሊኖረው ይችላል። በዚህ መንገድ ነው መታየት ያለበት ብዬ ነው የማስበው። በንፋስ ስልክ ላፍቶ ክፍለ ከተማ በፀጉር ስራ ላይ ተሰማርቶ ያለና ያነጋገርነው ወጣት በበኩሉ ነጋዴውና መንግስት መተማመን ያስፈልጋቸዋል ይላል። እነሱ ከላይ መጀመሪያ ነጋዴውን አያምኑም። በዛ ፈቃደ መወያየት ያስፈልጋል፣ መነጋገር ያስፈልጋል። ምንድን ነው የሚሰሩት ደግሞ ያለውን ኮንዲሽን ማየት ያስፈልጋል። ወትሰራላቸው ትክክል ነው ይሄ ነገር ሲባል ለመነጋገር ፈቃደኝነት ያስፈልጋል። ሁልጊዜ ነጋዴው ብቻ በሌላ እሳቢ መታየት የለበትም። ነጋዴው አይተበረብራል ወይ ነጋዴው ግብር ይደብቃል አሉ። ግብር እኮ ከተሰበሰበ ለሀገር ነው የሚጠቅመው። በትክክል ደግሞ የተሰበሰበ ግብር ደግሞ ለልማት መዋሉ በትክክል ሕብረተሰቡ ካመነ የማይከፍልበት ምን መካየት የለም። የሚፈለገውን ግብር፣ ትክክለኛውን ግብር፣ መንግስት የሚጥልበትን ግብር ካመነበት እኮ ነጋዴ ይከፍላል። የማያምንበት ሲሆንና ያልሰራውና ያልሰበሰበው ሲሆን ስለሆነ ነው ነጋዴ ወደዚህ ነገር ውስጥ የገባው ያነጋገርናቸው ነጋዴዎች የሚሉት የሚሰማንና የሚረዳን አጣነው ነው። ምክትል ዳይሬክተሯ በበኩላቸው ግንዛቤ የሚያስጨብጥ አካል እንዳለ ገልጸው ከዛ ካለፈ ደግሞ በተጨባጭ መረጃ ላይ ተመስርቶ ቅሬታ ለሚያቀርብ አካል ቅሬታ ሰሚ ተዘጋጅቷል ብለዋል። በኢትዮጵያ የኢኮኖሚክስ ባለሙያዎች ማህበር ተመራማሪው ዶክተር ሰይድ ኑሩ እኔ 30 በህዝብ ተወካዮች ምክር ቤት የጸደቀው የ2010 የፌዴራል መንግስቱ 320.8 ቢሊየን ብር በጀት ውስጥ 61 ከመቶ የሚሆነው ከሀገር ውስጥ ግብር እና ሌሎች መንገዶች የሚሰባሰብ እንደሆነ እንደሆነ ለአሜሪካ ድምፅ ገልጸው ነበር። በአጠቃላይ ከሀገር ውስጥ ገቢ በድምሩ ወደ ሁለት መቶ ሀያ አንድ ቢሊዮን ብር ገዳማ እንደሚሰበሰብ ይጠበቃል። በሌላ በኩል በሚያዝያ ወር የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ላለፉት ስድስት ዓመታት የቀን ገቢ ግብር መረጃ ላይ ጥናት ባለማካሄዱ በህግ ተገዥነት ላይ ትልቅ ጫና መፈጠሩን ገልጾ የአዲስ አበባ ከተማን የቀን ገቢ ግምት ጥናት ለማካሄድ ቅድመ ዝግጅት ማጠናቀቁን ለሀገር ውስጥ መገናኛ ብዙሀን ገልጾ ነበር። በጥናቱም የ331ሺ ግብር ከፋዮችን የቀን ገቢ መረጃ ጥናት በ ሰላሳ ቀናት ውስጥ እንደሚያጠናቅቅም አስታውቆ ነበር። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።